ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በሚኒስትር ደረጃ ከሚመሩ ተቋማት አስሩ ሴቶች ሆነዋል። ይህ በሴቶች ላይ በዚህ ፓርቲ መንግሥትም ያለውን እምነት በኅብረተሰቡ ውስጥም ስር ሰዶ ጠንካራ ተቀባይነት እንዲያገኝ ያለውን ኮሚትመንት የገለጸበት መድረክ አድርጌ ነው አቶ አማኑኤል አብርሃም በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፑብሊክ የህዝብ ተወካዮች ምክር ቤት የመንግሥት ረዳት ተጠሪ ሚኒስትር ዴታ ናቸው። የዛሬውን የካቢኔ ሹም ሽር አስመልክቶ ከተናገሩት የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን። ከአዲስ አበባ ከተማ የተለያዩ ቦታዎች ተይዘው ወደ ጦላይ ወታደራዊ ማሰልጠኛ ተልከው የነበሩ አንድ ሺ ሁለት መቶ አራት ወጣቶች ከነገ በስቲያ ሐሙስ እንደሚለቀቁ የፌዴራል ፖሊስ አስታውቋል። የዚህንም ዝርዝር በዜና መጽሔት ክፍለ ጊዜ እናቀርባለን። የዕለቱ ርዕሰ ዜናዎች ደግሞ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፑብሊክ የህዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር ዶክተር አብይ አህመድ ያቀረቧቸውን አዳዲስ የካቢኔ አባላት ሹመት ዛሬ አጸደቀ። የዩናይትድ ስቴትስ ወታደራዊ ኃይል ሶማሊያ ውስጥ በአልሸባብ ላይ ባካሄደው የአየር ድብደባ 60 አማጺያን እንደተገደሉ አስታወቀ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ደብዛው ስለ ጠፋው የሳውዲ አረቢያ ተወላጅ ጋዜጠኛ ጉዳይ ከሳውዲ አረቢያ ንጉሥ ሳልመንና ከአልጋ ወራሹ መሐመድ ቢን ሳልመን ጋር ዛሬ ተገናኝተው ተነጋግረዋል። ሌሎች በርከት ያሉ ቅንብሮችና ዘገባዎች እንዲሁም በሳምንታዊው ቅንብር ሐኪሙን ይጠይቁ አንዳች የከፋ አደጋን የሚከተል የአእምሮ ሁከትን የተመለከተ ፕሮግራም እና ሌሎች ዘገባዎች ተዘጋጅተው በሁለተኛው አጋማሽ ጠብቋችኋል። ጤናስልን እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን የዛሬ ጥቅምት 6 2011 ዓ ም ስርጭታችን አስተናጋጆች አሉ አከበደና አዳነች ፍስሀየንን ከአቀናባሪያችን ብርሃንና ከስርጭት መሐንዲሱ ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና እናሰማለን። የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፑብሊክ የህዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር ዶክተር አብይ አህመድ ያቀረቧቸውን አዳዲስ የካቢኔ አባላት ሹመት ዛሬ አጸደቀ። አዲሱ የካቢኔ አባላት በብቃት በልምድ በትምህርት ዝግጅትና ለውጥን መምራት የሚችሉ ተብለው የተመረጡ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ለምክር ቤቱ አብራርተዋል። እንዲሁም ከአዲስ ካቢኔ በኢትዮጵያ ብሎም በአፍሪቃ ለመጀመሪያ በሚባል ደረጃ አምሳ በመቶ ወይም ከሀያ ካቢኔ አባላት ውስጥ አስሩ ሴቶች ናቸው። በዚህም መሰረት ወይዘሮ ሙፈሪያት ካሚል የሰላም ሚኒስትር ወይዘሮ ፈትለወርቅ ገብረ እግዚአብሔር የንግድና ኢንዱስትሪ ሚኒስትር፣ ኢንጂነር አይሻ መሐመድ የአገር መከላከያ ሚኒስትር ሆነዋል። ዶክተር ወርቅነህ ገበየሁ የውጭ ጉዳይ ሚኒስትርነቱን ስልጣን እንደያዙ እንዲቆዩ ተደርጓል። የዕለቱ አብይ ርዕስ ማብራሪያ ይሰጥበታል። የዩናይት ስቴትስ ወታደራዊ ኃይል ሶማሊያ ውስጥ በአልሸባብ ላይ ባካሄደው የአየር ድብደባ ስልሳ አማጽያን እንደተገደሉ አስታወቀ። ለአንድ ዓመት በሚጠጋ ጊዜ ውስጥ ባልታየ መልኩ ብዙ አማጽያን የተገደሉበት ጥቃት ተደርጎም ተወስዷል። ዩናይት ስቴትስ የአፍሪካ እዝ ባለፈው አርብ በሚዱግ ክፍለ ግዛት በሀርዳሪ የሶማሊያ ማህበረሰብ አቅራቢያ የአየር ድብደባ ማካሄዱን አስታውቆ ነበር። የዛሬ የወጣው መግለጫ በወታደራዊ ግምገማ መሰረት የተገደለው ወይም የቆሰለ ሲቪል የለም ይላል። ስለ ደረሰው ጉዳትም ሆነ ሞት በነጻ ምንጭ የተረጋገጠ እስካሁን አልደረሰም። ባለፈው ዓመት ዳር ወር ላይ በተካሄደ የአሜሪካ የአየር ድብደባ በአንድ መቶ የሚገመቱ የአልሸባብ አማጽያን መገደላቸውም ተዘግቧል። ናይጀሪያ ውስጥ በያዝነው ዓመት ቀደም ሲል በጽንፈኛ ሙስሊም ቡድን ተጠልፋ የነበረችው ሁለተኛ የእርዳታ ሰራተኛ መገደሏን የናይጀሪያ መንግስት ገልጿል። በጽንፈኛው ቡድን የተገደለችው ሃዋ መሐመድ ሊማን እንደምትባል የኢንፎርሜሽን ሚኒስቴር ተናግሯል። በዓለም አቀፍ የቀይ መስቀል ኮሚቴ በሚረዳ ሆስፒታል ትሰራ እንደነበር ተገልጿል። ሌላዋ በቀይ መስቀል ኮሚቴ ትሰራ የነበረችው ሳይፋራ ሆርሳና ሊማን ባለፈው ግንቦት ወር ነበር የተጠለፉት። ጽንፈኛ ቡድን በቦርኖ ክፍለ ሀገር ራን በተባለችው ከተማ ላይ ባለፈው መጋቢት ወር ወረራ ባካሄደበት ወቅት ነበር ሁለቱ ሰራተኞች የተጠለፉት። አሊስ ሎክሻ የተባለች የተባበሩት መንግስታት የህፃናት መርጃ ድርጅት ሰራተኛም አብራታ ይዛለች። ጽንፈኛው ቡድን ሆርሻን ባለፈው ወር ገድሎ መንግስት እስከ መጪው ሰኞ ጥያቄውን ካላሟላ በስተቀር ከሁለቱም ሴቶች አንዷን እንደሚገድል ባስተላለፈው ቪዲዮ ዝቶ ነበር። ጥያቄው ምን እንደሆነ አልተገለጸም። የዩናይት ስቴትስ የውጭ ጉዳይ ሚኒስትር ደብዛው ስለጠፋው የሳውዲ አረቢያ ተወላጅ ጋዜጠኛ ጉዳይ ከሳውዲ አረቢያው ንጉስ ሳልማንና ከአልጋ ወራሻቸው ሙሐመድ ቢን ሳልማን ጋር ዛሬ ተገናኝተው ተነጋግረዋል። ጋዜጠኛው ከሁለት ሳምንታት በፊት ኢስታንቡል በሚገኘው የሳውዲ አረቢያ ቆንስላ ቅጥር ግቢ ከገባ በኋላ ሲወጣ አልታይም። ከፍተኛው የዩናይት ስቴትስ ዲፕሎማት ፕሬዚዳንት ዶናልድ ትራምፕ ወደ ሳዑዲ አረቢያ የላኳቸው ስለ ጃማል ካሾጊ ጉዳይ ማወቅ ከፍተኛ ቦታ ስለሚሰጠው ነው ሲሉ ለሳውዲ መንግስት ግልጽ ማድረጋቸውን የውጭ ጉዳይ ሚኒስቴር ጠቁሟል። የአሜሪካ ድምጽ ራዲዮ ዘጋቢ ማይክል ብራውን ተጨማሪ ዘገባ አለው። ቆንጅታ ይዛ ቀርባለች። የቱርክ መርማሪዎች ሳውዲው ቆንስላ ገብተው ምርመራ ያካሄዱት የዩናይትድ ስቴትስ የዜና አውታር ሲኤንኤን እና ዘ ኒውዮርክ ታይምስ ጋዜጣ ሳውዲ አረቢያ ካሾጊ መገደሉን ልታምን እየተዘጋጀች መሆኗን በዘገቡበት በዛሬ ዕለት መሆኑ ነው። ሲኤንኤን እና ኒውዮርክ ታይምስ ሀሾጊ ሳይታዘዙ በራሳቸው ተነሳሽነት በመረመሩት ሰዎች በተፈጸመ ስህተት ነው ሕይወቱ ያለፈው ያሉ ምንጮችን ጠቅሰው ነው የዘገቡት። የሳውዲውን አልጋ ወራሽ ልዑል መሀመድ ቢን ሳልማንን ይነቅፍ የነበረው ሀሾጊ ቱርካዊቱ እጮኛው ሀቲጅ ሸንዝ ጋር ጋብቻውን ለመፈጸም የሚያስፈልጉትን ሰነዶች ለማግኘት ልክ የዛሬ 15 ቀን ነው ኢስታንቡል የሳውዲ ቆንስላ ገብቶ በዚያው የቀረው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጋጠ ወጥ ነፍሰ ገዳዮች ገለውት እንደሆነስ ብለዋል። ንጉሡ የማውቀው ነገር የለም ብለው አጥብቀው ነው ያስተባበሉት። አላወቁምም ይሆናል። እኔ እንግዲህ እርሳቸው ምን እያሰቡ እንደሆነ አውቃለሁ ለማለት ሳይሆን ምናልባት ጋጠ ወጥ ነፍሰ ገዳይ ገድሎት እንደሆነስ የማለት ነገር ይመስላል። ማን ያውቃል? ለማንኛውም ግን የሆነውን ሁሉ አንጥረን ለማወቅ መጣራችንን እንቀጥላለን። በነገሩ ውስጥ የሀገራቸው እጅ እንደሌለ ግን እርሳቸው ሙሉ በሙሉ ነው ያስተባበሉት። ፕሬዚደንት ትራምፕ ወደ ሪያድ የላኳቸው የውጭ ጉዳይ ሚኒስትሩ ማይክ ፖምፔዮ ከንጉሱ ሳልማንና ካልጋ ወራሻቸው ከልዑል መሐመድ ቢን ሳልማን ጋር ደብዛው ስለጠፋው ጋዜጠኛ ጉዳይ ተነጋግረዋል። ይሁን እንጂ ሳውዲዎች ጋዜጠኛው ተገድለዋል ብለው ሊያምኑ ነው ከመባሉ ሌላ የተገኘ መረጃ እስካሁን የለም። እስካሁኑ ጊዜ ድረስ ሳውዲ ካሾጊ ቆንስላዋ ውስጥ ተገድሏል የሚለውን የቱርክን ውንጀላ ራሱ ከቆንስላው ወጥቶ ሄዷል በማለት ስታስተባብል ነው የቆየችው። ሁለቱም ወገኖች ግን ለዚህ እሰጥ አገባቸው በይፋ ያቀረቡት ማስረጃ የለም። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ቻይና ውህዳን ሙስሊሞችን በገፍ ማፈሷ አሸባሪነትን ለመከላከል ይረዳል በማለት ትከራከራለች ክህሎት እንዲኖራቸው በመርዳት የማንዳሪን ቋንቋ እንዲማሩ በማድረግና ዘመናዊ ሳይንስን እንዲቀበሉ በማበረታታት እየረዳህ ነው ትላለች። አንድ ከፍተኛ የቻይና ባለሥልጣን ክርክሩን ያሰሙት ዛሬ በወጣ ዘገባ ላይ ነው። ቻይና ኡግሪስን፣ ካዛሆችንና ሌሎች አናሳ ብሔረሰቦችን በማፈሷ ነቀፌታ በበረታበት ወቅት ነው ክርክሩን ያቀረቡት። የቻይና ኦፊሴላዊ የዜና አገልግሎት ሽንዋ ላይ የወጣው ዘገባ ገዢው ኮሚኒስት ፓርቲ በምዕራብ ሽንዣን ክልል ሩቆ ለሚገኘው ቦታ ያለው ራዕይ የማዕከላዊ እስያ የዘር ቡድኖች ከቻይና ባህል ጋር ተዋህደው ዘመናዊ ኑሮ እንዲቀበሉ ማድረግ ነው ይላል። የሰሜንና ደቡብ ኮሪያ ተደራዳሪዎች በዩናይት ስቴትስ ከሚመራ የተባበሩት መንግሥታት ድርጅት እዝ ጋር ሆነው ዛሬ የመጀመሪያውን ድርድር እያካሄዱ ነው። ሁለቱን ኮሪያዎች በሚለየው ከባድ ምሽግ ከሚገኝበት ከወታደራዊ እንቅስቃሴ ነጻ ከሆነው ቀጠና ክልል ውስጥ ነው የተሰበሰቡት። የሰሜንና የደቡብ ኮሪያ መሪዎች ባለፈው ወር ሶስተኛ ስብሰባ ባካሄዱበት ወቅት የጣምራ ጸጥታ ቀጠና የተባለውን እንደ አውሮፓውያን የዘመን አቆጣጠር በ1953 ዓ ም የኮሪያው ጦርነት ሲያበቃ ሶስቱ ወገኖች ሲቆጣጠሩት የቆየውን ቦታ ከወታደራዊ ይዘት ለማጽዳት ተስማምተዋል። የማጽዳቱም ስራ እስከ ታህሳስ ወር ድረስ ባለው ጊዜ ውስጥ እንዲከናወን ይጠበቃል። የተቀበሩ ፈንጂዎችን ማስወገድ፣ የጥበቃ ኬላዎችን ማንሳት፣ የስለላና ሌሎች ወታደራዊ እቃዎችን ወይም መሳሪያዎችን ማራቅ ያካተተ ነውም ተብሏል። በመጨረሻም የተባበሩት መንግስታት ድርጅት በሰሜን ኮሪያ ላይ የጣለውን ማዕቀብ ማስከበሩን ሙሉ በሙሉ እንዲቀጥል ዩናይትድ ስቴትስ ጥሪ አድርጋለች። አሜሪካ ይህን ያለችው ሁለቱ ኮሪያዎች በድንበራቸው በኩል የባቡር ሀዲድና የየብስ መንገድ ለመመስረት ከተስማሙ እንዲሁም የደቡብ ኮሪያው መሪ ሙንጃይኤን በሰሜን ኮሪያ ላይ የተጣለው ማዕቀብ እንዲላላ በሚጠይቁበት ወቅት ነው። ሁሉም አባላት የተባበሩት መንግስታት ድርጅት በሰሜን ኮሪያ ላይ የጣለውን ማዕቀብ ሙሉ በሙሉ እንዲተገብሩ እንጠብቃለን። ሁሉም ሀገሮች ሰሜን ኮሪያ ህገወጥ የሆነውን የኒውክሌር መሳሪያና የሚሳይል ፕሮግራሟን እንድታቆም የመጣር ኃላፊነታቸውን እንዲወጡ እንጠብቃለን ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ የዮን ሀፕ ለተባለው የደቡብ ኮሪያ የዜና አገልግሎት መግለጫ ሰጥተዋል። አድማጮች የምሽቱ ዜናችን እዚህ ላይ ያበቃ ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዳነች ፍስሐየነን በአለም ዜናዎች የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ እናመራለን ወደ አዲስ አበባ ይወስደናል። የዛሬውን የካቢኔ ሹምሽር አስመልክቶ የተጠናከረ ቀዳሚ ዘገባ ነው። አቶ አማኑኤል አብርሃም በኢትዮጵያ የሕዝብ ተወካዮች ምክር ቤት የመንግሥት ረዳት ተጠሪ ሚኒስትር ዴታ ለጊዜው በጣም አመሰግናለሁ። እኔም አመሰግናለሁ። ይሄ ዛሬ ይፋ የተደረገው የአስፈጻሚ አካል አባላትን ስልጣንና ተግባር ለመወሰን የወጣውና የጸደቀው አዋጅ መነሻው ምንድን ነው? ሲታሰብ የቆየ ነው ከሆነስ፣ ከመቼ ጀምሮ ይህ ጉዳይ? ያው ካለፈው ሰኔ ወር አካባቢ ጀምሮ ሲሰራበት የቆየ እና በተለያየ ጊዜ ጠቅላይ ሚኒስትሩ የህዝቡን ጥያቄ ሊመልሱ የሚችሉ የለውጥ ጉዞውን ሊያፋጥኑ የሚችሉ የአደረጃጀት ለውጦችን እንደሚካሄዱ በተደጋጋሚ በተለያዩ መድረኮችን ሲገልጹ የነበሩት ነው። በጥናት ላይ የቆየ ነው። በዛሬው ዕለት በጥናት የቀረበው ማለት ነው። ይሄ የካቢኔት ሹም ሽር ታዲያ አሁን በሀገሪቱ እየተካሄደ ካለው ለውጥ ጋር ቀጥተኛ ግንኙነት አለው ወይ? ለውጡን የበለጠ የሚደግፉና በተሻለ ሁኔታ ሊያስቀጥሉ የሚችሉ ሰዎችን ወደ ሚኒስትርነት ማምጣት አንዱ መስፈርት ነው ማለት ይቻላል። ሰዎችን ወደ ሚኒስትርነት ማምጣት ብቻ አይደለም የተሰራው ስራ የተሰራው ስራ በተለያየ መልኩ ተበታትነው ነው የነበሩ አስፈጻሚ አካላት ስራዎቻቸውን ተከናይተውና ተዋህደው የሕዝብን ጥያቄ ልመልሱ በሚያስችሉበት መንገድ እንዲደራጁ የአሰራርም የአደረጃጀትም ለውጥ በማድረግ ያንን ደግሞ ሊሸከም የሚችለውን የሰው ኃይል የመገንባትና የማደራጀት ስራ ነው የተሰራውና ይሄ ሲደመር መንግስት በሀገራችን ህዝቦች የልማት የፍትህና የዲሞክራሲ የሰላም ጥያቄን በተገቢ ሁኔታ ለመመለስ በተደጋጋሚ የገባውን ቃል ኪዳን በተግባር ያረጋገጠበት እርምጃ ተብሎ ሊወሰድ ይችላል። ይህም በተለይ በሀገራችን የተጀመረው የለውጥ ጉዞ በጥልቀት ለማስቀጠል በማህበራዊ በኢኮኖሚና በፖለቲካዊ መስኮች የተገኙትን ድሎችና ለውጦች ይበልጥ ጥልቀት እንዲኖራቸውና ተቋማዊ ሆነው በተጠናከረ መደላድል ላይ ሆነው ፍፃሜ እንዲያገኙ ለማስቻል ታልሞ የተደረገ ሽግሽግና የለውጥ እርምጃ ተደርጎ ነው መወሰድ ያለበት። አቶ አማኑኤል፣ ሌላው አዲስ ነገር በአዲሱ ካቢኔ ውስጥ ግማሹ ሴቶች መሆናቸው ይታያል። በኢትዮጵያ ታሪክ እንዲያውም የመጀመሪያ የሆኑት የመከላከያ ሴት ሚኒስትርም ተሹመዋል። ይህ በራሱ ምንድን ነው መነሻ ውስጥ ይህን ያብራሩልኝ። እንግዲህ በሀገራችን በርካታ የበቁ ሴቶች አሉ። እነዚህ ሴቶች እድል ሊያገኙ ምን አይነት ለውጥ ሊያመጡ እንደሚችሉ በተለያዩ መስኮች የተሰማሩ ሌሎች ሴቶች ሴቶቻችን በተጨባጭ ያረጋገጡበት ወቅት ላይ ነው የምንገኘው። በህዝብ ተወካዮች ምክር ቤት አፈ ጉባኤ ሆነው የተሾሙት ክብር ወይዘሮ ሙፈሪሃት በፓርላማ ውስጥ በርካታ ለውጦች አምጥታ በተጨባጭ ሁሉም አካላት የመሰከሩበት ነው። ሌሎችም በተለያዩ ተቋማት የተመደቡ ሴቶች ያመጧቸውን ለውጦች እና ሴቶች እድሉ እስካገኙ ድረስ በጣም የሚገርም ለውጥ ሊያስመዘግቡ እንደሚችሉ ቀደም ሲልም የነበረው እምነት ነበረ። ከዚያ ላይ የነበረው የተለያየ ጫና ነበረ። ያው የወንድ የበላይነት አስተሳሰብ የሚመነጩ ችግሮች በመኖራቸው የተነሳ ብቁ የሆኑ ሴቶችም ወደ መድረክ፣ ወደ ኃላፊነት የሚመጡበት ሁኔታ በጣም ውስን ነው የነበረው። በመርፌ ቀዳዳ የሚያልፉ ጥቂት ሴቶች ግን ጥሩ ውጤት እያስመዘገቡ በመምጣታቸው አሁን ሙሉ እምነት ወደሚጣልበት ደረጃ እየተሸጋገረ ስለመጣ ዛሬ ላይ መከላከያ ብቻም አይደለም፣ ትራንስፖርት ሚኒስትሩም የአጠቃላይ ሀገሪቷን ሴኪሪቲ ና የደህንነት ተቋማትና አካላትን ሊመራ የሚችል የሰላም ሚኒስትርም ሴት ሴት ወይዘሮ ሙፈሪሃት ካሚል የሰላም ሚኒስትር ሆነዋል። የመከላከያ ሚኒስትርም ኢንጂነር አይሻ መሐመድ በተመሳሳይ ከአሁን በፊት በተመደቡባቸው ቦታዎች ያስመዘገቧቸው ከፍተኛ ውጤቶች ለዚህ ኃላፊነት አብቅቷቸዋል። የንግድና ኢንዱስትሪ ሚኒስቴርም በጣም ግዙፍ ተቋም ነው። ይህንንም የትራንስፖርት ሚኒስትርም በተመሳሳይ ሴቶች ናቸው ጎላ ጎላ ያሉ ከአሁን በፊት ብዙ ጊዜ ታይቶ ከሆነ ወይ ሰራተኛና ማህበራዊ ወይ ባህልና ቱሪዝም የመሳሰሉ ሚኒስቴሮች ነበረ ቢመደቡም ወይ ሴቶች ጉዳይ ሚኒስቴር ነበር የሚመደቡ አሁን በሀገሪቱ አሉ የሚባሉ ቁልፍ ቁልፍ ተቋማትን እንዲመሩ የተመደቡ ሴቶች ናቸው እነዚህም ከሀያ በሚኒስትር ደረጃ ከሚመሩ ተቋማት አስሩ ሴቶች ሆነዋል። ይሄ በሴቶች ላይ የገዢ ፓርቲ መንግስት ያለውን እምነት በህብረተሰቡ ውስጥም ስር ሰዶ ጠንካራ ተቀባይነት እንዲያገኝ ያለውን ኮሚትመንት የገለጸበት መድረክ አድርጌ ነው መውስ በመጨረሻም አቶ አማኑኤል አዲሱን አዋጅና የካቢኔ ሹም ሽር ዜና አስመልክቶ በተለያዩ ሚዲያዎች የደጋፊዎችና ተቃዋሚዎች አስተያየቶች ከወዲሁ በብዛት መውጣት ጀምረዋል። ለመሆኑ ይህን የዛሬውን የካቢኔ ሹምሽርና አዲስ አዋጅ አስመልክቶ በገዢ ፓርቲ በራሱ ውስጥ ሙሉ ስምምነት አለ ተብሎ አፍን ሞልቶ መናገር ይቻላል ይላሉ። በጣም የሚገርመው ለምን ይሄ ተደጋጋሚ እንደሚነሳና ጥርጣሬ ውስጥ እንደሚገባ ግልጽ አይደለም። ምክንያቱም ቀደም ሲል በነበረው የኢህአደግ ምክር ቤትም በኢህአዴግ ጉባኤም ከዛ በኋላም በተለያዩ መድረኮች እንደዚህ አይነት ለውጦች መደረግ እንዳለባቸው እምነት እየተያዘበት እንዲያውም መፋጠን እንዳለበት የጋራ እምነትና አረዳድ እየተያዘ አሁን ለዛሬ ሲበቃ ድረስም የሚመለከታቸው አካላት በሙሉ እየተሳተፉበት በሙሉ ኮንሰንሰስ ላይ ተመስርቶ የመጣ መሆኑ በምንም መልኩ ጥርጣሬዎች ሊገባ አይገባም የሚል ሙሉ እምነት ስላለኝ ነው። አቶ አማኑኤል አብርሃም በኢትዮጵያ ሕዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ዴታ፣ በጣም አመሰግናለሁ። እኔም አመሰግናለሁ። የዛሬውን የካቢኔ ሹመት አስመልክቶ የአዲስ አበባ ዘጋቢያችንን እስክንድር ፍሬውን በስልክ አነጋግረናል። አሉላ ነው ያነጋገረው፣ ቀጥሎ ይቀርባል። እስክንድር፣ እንደምናመሸ እንደምናመሸ አሉላ። ዛሬ ጥቅምት 6 2011 አመተ ምህረት የዋለው የህዝብ ተወካዮች ምክር ቤት አዲስ የካቢኔ ሹመት ሰይሟል። ከሀያው የካቢኔ ሹመት ውስጥ ከፊሉ ሴቶች መሆናቸው ተገልጧል። የካቢኔ አባላትን ቁጥር ከ28 ወደ 20 መውረዱ ተገልጿል። እስኪ የሆነውን ነገር በወጉ አስጨብጠን። አዎ አሉላ፣ አንተም እንዳልከው ዛሬ ጠቅላይ ሚኒስትር አብይ አህመድ ይፋ ያደረጉት ካቢኔ በእውነቱ እስካሁን ከነበሩት በስብጥር ደረጃ በጣም የተለየ ነው። በርካታ ሴቶች በቁልፍ ኃላፊነቶች ተመድበዋል። ከነዚህ ውስጥ ለምሳሌ ዛሬ የሆኑ ከፓርላማ አፈጉባኤነት የለቀቁት ሙፈሪያት ካሚል እንግዲህ የቀድሞዋ የኢትዮጵያ የህዝብ ተወካዮች ምክር ቤት አፈጉባኤ ያን የምንጠራቸው አሁን አዲስ የተቋቋመው የሰላም ሚኒስቴር ሚኒስትር ሆነዋል። እንግዲህ በዚህ ሚኒስቴር መስሪያ ቤት ስር አሉላ በርከት ያሉ የኢትዮጵያ የደህንነት መስሪያ ቤቶች አሉ። ስለዚህ ወይዘሪት ሙፈሪያት ካሚል በርከት ያሉ የደህንነት መስሪያ ቤቶችን በበላይነት የሚመራው የሰላም ሚኒስቴር የተባለው አዲስ የሚኒስቴር መስሪያ ቤት ሚኒስትር ሆነው ተሹመዋል። በሱ ስር በሰላም ሚኒስቴር ስር ካሉት የደህንነት መስሪያ ቤቶች መካከል ለምሳሌ የመረጃ ደህንነት ኤጀንሲ፣ የፌዴራል ፖሊስ ኮሚሽን እንደዚሁም ሌሎችም ይገኙበታል። እንደዚህ እያልን መቀጠል እንችላለን። አሉላ ሌላዋ ቁልፍ በቁልፍ ኃላፊነት ላይ የተሾሙት ሴት ኢንጂነር አይሻ መሐመድ ናቸው። የመጀመሪያዋ ሴት የመከላከያ ሚኒስትር ሆነዋል። ኢንጂነር አይሻ ከዚህ ቀደም የባህልና ቱሪዝም እንደዚሁም የኮንስትራክሽን ሚኒስትር ነበሩ። ይህ ወይዘሮ ማለት ነው። አሁን እንግዲህ የመከላከያ ሚኒስትር ሆነዋል። አንተም እንዳልከው ዛሬ ይፋ በተደረገው ካቢኔ ውስጥ ስማቸው ከተደመጠ ውስጥ ሀምሳ ከመቶ ሴቶች ናቸው እና ይህ የመጀመሪያው ነው ማለት ይቻላል። የዚህ ምክንያቱ እንግዲህ ጠቅላይ ሚኒስትር አብይ አህመድ እንደገለጹት ሴቶች በአገሪቱ ውስጥ ላደረጉት አስተዋጽኦ እውቅና ለመስጠት እና ሌሎችንም ምክንያቶችን ዘርዝረዋል። በነገራችን ላይ እነ ይህ ዛሬ ይፋ የተደረገው ካቢኔ በአገሪቱ እየተካሄደ ያለው የለውጥ ሂደት አንድ አካል መሆኑም ጠቆም ተደርጓል። በዚህም መሰረት አዳዲሶቹ የካቢኔ ሚኒስትሮች ማለት ነው ወይም ሚኒስትሮቹ የራሳቸው ሚኒስቴር መስሪያ ቤቶች ሚኒስቴር መስሪያ ቤቶች ውስጥ ማሻሻያ እንዲያደርጉ ይጠበቃል። ቢሮክራሲን ማስወገድ የመሳሰሉትን አላማ ይዘው ማለት ነው። መልካም አሉላ እንግዲህ ከጥያቄ በመነሳት እቀጥላለሁ። መልካም እስክንድር ቀደም ብለህ በርከት ያሉ ትልልቅ የተለዩ ሁኔታዎችን ጠቅሰሃል። የሰላም ሚኒስትሯን ወይዘሮ ሙፈሪያት ካሚል የደህንነት መስሪያ ቤቶችን ጭምር በስሩ የሚታቀፍ መሆኑን ገልጸዋል። የምህንድስና ባለሙያ አይሻ መሐመድ የሀገር መከላከያ ሚኒስትር ሆነዋል። ከዚህ ቀደም ያልታየ ብቻ ሳይሆን በኃላፊነቱም ክብደት ይልቁንም ደግሞ አሁን ባለው የአገሪቱ ሁኔታ ሊኖር የሚችለውን ሚና ለመመልከት የሚጋብዝ ይመስለኛል። ይሄ ምናልባትም በተለየ ሁኔታ የታየ የጾታ ስብጥር አውንታዊ እርምጃነት እኩል ለሴቶች እውቅና የሰጠ ብለውታል ጠቅላይ ሚኒስትሩ። በአጠቃላይ በሀገሪቱ ለማምጣት ከሚፈለገው ለውጥ አንጻር የግለሰቦቹ ብቃትስ የቱን ያህል ግምት ተሰጥቶታል? ከዚህ ቀደም ከተለያዩ አካባቢዎች የመጡ የተለያዩ ውክልና ያላቸው ሰዎች የፓርቲ ውክልናን ጨምሮ ቀደም ሲል የቆየ አሰራር ይታወቃልና አሁንስ ከአሁን ቀደም ታይቶ የማይታወቅ በሚሰኝ ደረጃ አዎንታዊ እርምጃነቱ እኩል፣ የግለሰቦችንስ ብቃት በተመለከተስ በዚህ ደረጃ በአሁን ሰዓት ሊባል የሚችል ነገር አለ ከወዲሁ አንተ የተረዳኸው? አዎ እንግዲህ አሉላ፣ አንተም እንደምታውቀው ኢህአዴግ ወደ ስልጣን ከምላበት ጊዜ ጀምሮ የሚሰጡ ሹመቶች ወይም የካቢኔ ቦታዎች መነሻ ከሚያደርጓቸው ነገሮች አንዱ የብሔረሰብ ማንነትን ነው። የብሔረሰብ ስብጥርን ከግምት ያስገቡ ሹመቶች ሲሰጡ ቆይተዋል። ባለፉት ዓመታትም አሁንም እንግዲህ አገሪቱ በለውጥ ላይ ባለችበት በዚህ ሰዓትም እነዚህ ነገሮች ከግምት መግባታቸውን የሚያሳይ ነው። ተሿሚዎቹ ሴቶች አሉላ ቅድም የጠቀስ ናቸውም፣ ሌሎቹም እንግዲህ ከተለያዩ የኢትዮጵያ አካባቢዎች የመጡ ናቸው ወይም የተለያዩ የኢትዮጵያ አካባቢዎችን የሚወክሉ ናቸው። ለምሳሌ ኢንጂነር አይሻ መሐመድ ከአፋር፣ ወይዘሮ ሙፈሪያት ካሚል ከደቡብ እንደዚሁም ሌሎቹም ከተለያዩ የኢትዮጵያ አካባቢዎች የሚመጡ ናቸው። ወይዘሮ አዳነች አቤቤ ከኦሮሚያ ለምሳሌ የጉምሩክ መስሪያ ቤት እንዲመሩ የተሾሙ ናቸው። ወይዘሮ ዳግማዊት ሞገስ ከብአዴን። እንደዚህ እያለን መሄድ እንችላለን እና እነዚህ ነገሮች ከግምት መግባታቸውን ማየት ይቻላል። እዚህ ላይ ነገር ግን በሴትነታቸው ብቻ ነው ወይ ደግሞ የፆታ ስብጥርን ከግምት በማስገባት ለማመጣጠን ሲባል ብቻ ነው ወይስ በትክክል ያንን ኃላፊነት ሊወጡ የሚችሉ መሆናቸውን በደንብ ታስቦበታል የሚል ነው ያንተ ጥያቄ። ይህንን በተመለከተ እንግዲህ ስንመለከታቸው አንዳንዶቹ እዚህ ከተሾሙት ውስጥ ባለፉት ጥቂት ዓመታት ውስጥ በተለይ ወደ ከፍተኛ ኃላፊነት በአጭር ጊዜ ውስጥ የመጡ ናቸው። በተለይ አሁን ከተጀመረው የለውጥ እንቅስቃሴ አንጻር ደግሞ በጠቅላይ ሚኒስትሩ እምነት የሚጣልባቸው መሆናቸውን የሚናገሩ ወገኖች አሉ። ቀደም ሲል ሳናግራቸው የነበሩ አንድ ተንታኝ እንዳሉት ግን በእሳቸው ሀሳብ ማጠቃለል ብችል፣ ዛሬ ከተሾሙት ሰዎች ማንነት ይልቅ አብዛኛው ሰው ከግምት የሚያስገባው የዶክተር አብይን ማንነት ነው። ዶክተር አብይ ያላቸው ተቀባይነት በሀገሪቱ ውስጥ አሁንም ከፍተኛ ነው እና እሳቸው የሚያቋቁሙት ካቢኔን በእሳቸው አይን ሊታይ ይችላል። ስለዚህ ምናልባት ሚዛን የሚደፋው የእሳቸው ማንነት ነው። ሰው በእሳቸው በእሳቸው በሚሰሩት ስራ ላይ ያለው ከፍተኛ እምነት ወይም ለለውጡ ያለው ድጋፍ፣ እነዚህም ሰዎች ገና እንግዲህ በሂደት ማናቸው የስራ ውጤታቸው ይመስላል የሚለው በሂደት የሚታይ ሆኖ ግን ለጠቅላይ ሚኒስትሩ ያለው ድጋፍ ለነዚህም ሰዎች ድጋፍ ሊሆናቸው ይችላል የሚል እምነት አለ በአንዳንድ ወገኖችና ተንታኞች ፈንታኞች በኩል ሲባል መልካም እስክንድር፣ በርከት ያሉ ጥያቄዎችን መምዘዝ ይጋብዛል። ዛሬ የመጀመሪያ ይፋ የተደረገበት ጊዜ ነው። የፓርላማ አባላትን ወይም የፓርላማ ወኪሎችንም የሀገሪቱ ሸንጎ ወኪሎችንም ለማነጋገር እቅድ ተይዟል። ተከታዩ ዘገባችን እሱን ይመለከታል። መልሰን እንነጋገራለን። ተንታኞችም እናቀርባለን። ለአሁኑ ግን ለጊዜ አመሰግናለሁ። እግዜር ስጥልኝ ይስጥልኝ ለሁሉም። ከአዲስ አበባ ከተለያዩ ቦታዎች ተይዘው ወደ ጦላይ ወታደራዊ ማሰልጠኛ ተልከው የነበሩ 1204 ወጣቶች ከነገ በስቲያ ሐሙስ እንደሚለቀቁ የፌዴራል ፖሊስ አስታወቀ። የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ለአሜሪካ ድምፅ እንደተናገሩት ወጣቶቹ ከመስከረም 2 እስከ 8 2011 ዓ.ም በአዲስ አበባ ከተማ በነበረው ብጥብጥ ተሳትፎ የነበራቸው እንደሆኑ ገልጸው ጦላይ በነበራቸው ቆይታ የህግ የበላይነትና የሰላም አስፈላጊነት ላይ ስልጠና ተሰጥቷቸዋል ብለዋል። ከትላንት ጀምሮ የወጣቶቹ እስር ከህግ ውጭ መሆኑን በመግለጽ እንዲለቀቁ የሚወተውት የሦስት ቀናት ዘመቻ በማኅበራዊ ሚዲያ እየተካሄደ ነበር ትላለች ጽዮን ግርማ። ዝርዝር ዘገባውን ታሰማናለች። መስከረም 5 2011 ዓ ም ከኤርትራ ወደ ኢትዮጵያ የገቡትን የኦሮሞ ነጻነት ግንባር ኦነግ አመራሮችን የአቀባበል ዝግጅትን ተከትሎ ግጭት ከተቀሰቀሰና በቡራዩ ጥቃት ከተፈጸመ በኋላ በአዲስ አበባ ከተማ የተካሄደውን የተቃውሞ ሰልፍ ተከትሎ ተይዘው ወደ ጦላይ የተወሰዱ 1204 ወጣቶች እንደሚፈቱ የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ለአሜሪካ ድምጽ ተናግረዋል። ከነብስ ግድያና ከአካል ጉዳት ባነሰ መልኩ ወንጀል የፈጸሙ አንድ ሺ ሁለት መቶ አራት አካባቢ የሚሆኑት እና የብጥብጥ ተሳትፏቸው የከፋ ስለነበረ በፖሊስ ላይ ድንጋይ ሲወረውሩ በሰዎች እንዳይለዚ ብጥብጡን በማባባስ በማነሳሳት ከፍተኛ ሚና የተጫወቱ ወጣቶች እንግዲህ ምርጦላ ወስደናቸው የተወሰነ ጊዜ የህግ የበላይነትና በተለይ ወይ ሰላም አስፈላጊነት ለወጣቱ ምን ያህል እንደሆነ በደንብ ግንዛቤ ሊጨብጡበት የሉ የሚያስችላቸው የስልጠና መርሃ ግብሮችን አዘጋጅተን ስልጠና እየተሰጣቸው ነበር እንጂ እስር ላይ አልነበሩም። ግልጽ መሆን አለበት። ስለዚህ አሁን ያን በተመሳሳይ በካሪኩለም ደረጃ ተቀርጾ የተዘጋጀውን ስልጠና ተሰጥቷቸው ይህን አይነት ብጥብጥ ለማንም ሰው እንደማይጠቅም እነሱ ራሳቸው በሚገባ ምነውበት ውይይት ተደርጎ ሐሙስ ይወጣሉ ተብሎ ነው የሚጠበቀው። ሀሙስ ሲወጡም ዝም ብለው ይወጣሉ ማለት አይደለም። በየክፍለ ከተማ ስራ የሌላቸው አዲስ አበባ አምስት ፈትር ጋር በመቀናጀት በተደራጅቸው ወደ የስራ ስራ እንዲፈጠርላቸው ሁሉ እየተደረገ ነው ያለው። እንግዲህ ሀሙስ መፈታታቸው እንዳለ ጥሩ ነገር ሆኖ ኮሚሽነር ዘይኑ ጀማል በማህበራዊ ሚዲያ ላይ ቀናት ከትላንት ጀምሮ ለሶስት ቀናት የሚቆይ ዘመቻ ሲደረግ ቆይቷል። እንግዲህ እንዲህ ያለ ዘመቻ ቀደም ሲልም በኢትዮጵያ የተቃውሞ እንቅስቃሴ ውስጥ በነበረ ጊዜ የነበሩ ዘመቻዎች ናቸው እና እዛ ላይ ከተነሱት ነገሮች አንዱ የህግ ባለሙያዎችም አምነስቲ ኢንተርናሽናል እስሩ ለእስሩ የተሰጠው ምክንያት ጦል ላይ ማቆየቱ ህጋዊ መሰረት የለውም። እስር ሲፈጸም በህግ አግባብ መሆን አለበት፣ አለበለዛ የህግ ጥሰት ይመጣል። ወጣቶችን ወስዶ ጦል ላይ ለማሰር ወይም ጦል ላይ ለስልጠና ለመውሰድ የሚጠቀስ ህግ ወይም ካትት ያንን የሚያካትት ህግ ያስፈልጋል ብለው በጽኑ ሲከራከሩ ቆይተዋል። እና በምን ህግ ነው ወጣቶቹ ጦን ላይ የተወሰዱት? ወይ ወጣቶቹ አብዛኞቹ የተያዙት ይኸውልሽ፣ አይዘር ቅድም እንደተናገርኩት ብጥብጥ ሲያነሳሱ ሲፈጥሩ፣ በፖሊስ ላይ ጠመንጃ የያዘ ፖሊስ በድንጋይ ወግረው ሲያባርሩ በወቅቱ የተያዙ እንዲሁም ደግሞ በጥቆማ በተያዘ ጥቆማ ንቁ ተሳታፊዎች ናቸው ወይም ደግሞ ቀስቃሾች ናቸው ተብለው የተለያዩትን ነው የተያያዙት። ከተያያዙ በኋላ ብዛት ስለነበራቸው እስክሪን መደረግ ነበረባቸው። በጣም ብዙ እንግዲህ ጥፋት ነው የደረሰው። ከዚህ በፊት ምናልባት ገልቼ እልልሽ እንደሆነ አላቅም፣ ሀያ ስምንት ሰው ሞቷል። በዛ ምትብት ቀላል አይደለም፣ ብዙ ንብረት ወድሟል እና የሀያ ስምንት ሰው ህይወት ጠፍቷል። ከሀያ ስምንቱ ከሞቱት ሰዎች መካከል ሀያ አንዶቹ በስለትና በድንጋይ ተቀጥቅጠው ነው የተገደሉት። እንደዚህ አይነት ጥፋት ነው አዲስ አበባ ውስጥ የተካሄደው። ይህ ጥፋት የተካሄደው በቀጥታም ሆነ በተዘዋዋሪ ተሳትፎ ያላቸው ናቸው። ቀጥታ ተሳትፎ ያላቸው ሰማንያ ሶስት የሚሆኑ ሰዎች በግድያና በአካል ጉዳት ቀጥታ ተሳትፎ ያላቸው ሰማንያ ሶስት የሚሆኑ ሰዎች ለይተን እስክሪን አርገን ለፍርድ አቅርበናል። ህገወጥነቱ አይታይም። ህገወጥ ህገወጥ ነው የሚሉ ሰዎች ሌላው ህብረተሰብ አዲስ አበባ ውስጥ ለሚኖር ከአራት መቀብራ ሚሊየን ህብረተሰብ ወይም ደግሞ ለዲፕሎማቲክ ህብረተሰብ ምንም አይነት ደንታ የሌላቸው ሰዎች ካልሆኑ በስተቀር እንደዚያ እንዲሉ አይገባም። በእውነቱ ወደ ጦላይ የተወሰዱት የአዲስ አበባ ከተማ ወጣቶች እስር ከህግ ውጭ መሆኑን የሚጠቅሱና ወጣቶቹ ከእስር እንዲለቀቁ የሚወተውቱ የማህበራዊ ሚዲያ ዘመቻ ከትላንት ጀምሮ ለሶስት ቀናት የሚቆይ ማለትም ነገ የሚጠናቀቅ እየተካሄደ ነው። በዚህም በፌስቡክ እና በትዊተር ምስሎችን ከጽሁፎች ጋር አያይዞ ወጣቶቹ በአስቸኳይ እንዲለቀቁ ሲጠይቁም ቆይተዋል። ኮሚሽነር ዘይኑ ጀማል በመጀመሪያ ጦን ላይ በስልጠና ላይ የሚገኙ ወጣቶችን የአዲስ አበባ ወጣቶች በማለት በጥቅል ስም መጥራት ተገቢ አይደለም ይላሉ። ወጣቶችን ይወክላሉ ማለት ባለፈው ከመስከረም ሁለት እስከ ስምንት ድረስ ባለው የአዲስ አበባና አካባቢ ውድድር ላይ የተሳተፉ ወጣቶች ሊባል ይሻላል እና እነዛ ወጣቶች የአዲስ አበባ ወጣቶች ይወክላል። ምክንያቱም የአዲስ አበባ ወጣቶች በጣም ጨዋ ጨዋና ብዙ ማጆሪቲ የአዲስ አበባ ወጣት በጨዋ ቤተሰብ ያደገ በጨዋ ኢትዮጵያዊነት ያደገ አብዛኛው ለፍቶ እየሰራ የሚኖር እና እንደዚህ አይነት ብጥብጥ አይሳተፍም ነው። ምክንያቱም ስልሳ ከስልሳ ፐርሰንት የአዲስ አበባ ፖፑሌሽን አብዛኛው ወጣት ነው እና ይህ ሁሉ ወጣት ለዚህ ብጥብጥ የወጣ ኖሮ ማንም ሰው አይተርፍ ነበር። ስለዚህ የአዲስ አበባ ወጣቶች ተብሎ የሚነገረው ነገር ትክክል አይደለም። ወጣቶቹ ከታሰሩ በኋላ ባሉት ተከታታይ ቀናት የአሜሪካ ድምጽ ባቀረበው ዘገባ የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ደግፌ በዲ ከአሜሪካ ድምጽ ተጠይቀው ሶስት ሺህ ወጣቶች ታስረው እንደነበር ከዛ ውስጥ በሺሻ ማጨስና በመሳሰሉት ከሱስ ጋር የተያያዙ ጉዳዮች የታሰሩ መለቀቃቸውን ገልጸው ቀሪዎቹ አንድ ሺህ ሁለት መቶ አራት ደግሞ ወደ ጦላይ መወሰዳቸውን የቀሩት አንድ መቶ ሰባ የሚሆኑ በሕግ እንደሚጠየቁ ገልጸው ነበር። ዓለም አቀፍ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል በበኩሉ ይህንን መግለጫ ተቃውሞ ሌላ መግለጫ አውጥቶ ነበር። የድርጅቱን የአፍሪካ ቀንድ ተመራማሪ አቶ ፍሳሀ ተክሌን በወቅቱ ያነጋገርናቸው የወጣቶቹን እስር ድርጅታቸው የሚቃወምበትን ምክንያት አስረድተውን ነበር። ኢትዮጵያ ስር ተፈጸም በተካሄድ የህግ አግባብ የለውም። ኢትዮጵያንም የዓለም አቀፍ ህግን በታሰበርክ የተፈጸመ ነው። አንደኛ ሰዎች ሻ ሲያጨሱ ወይም ሲጫ ስለቃሙን ያሳል ናቸው የሚል ነገር ነው ያለው። አንደኛ ሁለተኛ ደግሞ ያልተፈቀደ ሰልፍ ውስጥ ተሳትፏል ተብሎ ነው። ሶስተኛ ደግሞ ዘርፊያን ተብሎ ነው። ግን አያያዛቸውን በተመለከተም ወደ ጦር ካምፕ ተወስደዋል። ጦር ላይ ጦር ካምፕ ለታሃድሶ ትምህርት ተብሎ ማለት እና እነዚህ ነገሮች ያው ሰዎች የሚያዙት በህግ አግባብ ብቻ መሆን አለበት የሚባለው በግልጽ በተገዝ ሕግ ያንን አያሟላም። ምክንያቱም ሺሻ ማድረስም ጫት መቃምም በኢትዮጵያ ሕግ የተከለከለ ነገር አይደለም። ሁለተኛ ሰላማዊ ሰልፍ ውስጥ መሳተፍም እንደዚሁ የተከለከለ ነገር አይደለም። ሶስተኛ ደግሞ ከያዙበት ሁኔታ ቤተሰባቸው ርቀው ፍርድ ቤት ስለጠበቃ፣ ምንም አክሰስ በሌለበት ሁኔታ ተደራሽ ባልሆነ ሁኔታ ቶን ላይ ማለት ወደ ሶስት መቶ አራት መቶ ኪሎ ሜትር ከአዲስ አበባ የራቀ ነው። ወደዛ ነው የተጋዙት እና ሰብአዊ መብታቸውን የሚጥስ ነው የሚለው እና በዶክተር አብይ የሚመራው መንግስት ከመጣ በኋላ ብዙ የሰብአዊ መብት መሻሻሎች አለን ብለን ሁሉም ሰው ሁሉም አካል ተስፋ በያዘበት ጊዜ እንደዚህ ወደ ኋላ የሚመልስ ነገር ታስቦናል የሚለውን ነገር ለመግለጽ ላይ መግለጫ ያወጣ ነው። ኮሚሽነር ዘይኑ በቡራዩና በአዲስ አበባ ጉዳይ ከዚህ በኋላ ታስረው ክሳቸው በፍርድ ቤት የሚታየው ሰማኒያ ሶስት ወጣቶች ከአዲስ አበባ ሶስት መቶ ሰማኒያ አራት ደግሞ ከቡራዩ በቀጥታ ወንጀል ላይ ተሳትፈዋል በሚል የተያዙ እንደሆኑ ተናግረዋል። ከጥቅምት ሁለት እስከ ስምንት ባሉት ቀናት በቡራዩና በአካባቢው በአሰቃቂ ሁኔታ የተገደሉት ሰዎች ቁጥር ሀምሳ ስምንት መሆኑን የፖሊስና የአምነስቲ ኢንተርናሽናልን መረጃን ጠቅሰን መዘገባችን አይዘነጋም። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። አድማጮች፣ የምትከታተሉት ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ በ19ና በ25 ሜትር ባንዶች እንዲሁም በናይል ሰዓት የሚተላለፈውን ዝግጅታችን ነው። እዚህ ግድም የሙዚቃ ፋታ እናድርጋለን። አድማጮች አሁን አጫጭር ዜናዎች እናነባለን። የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፑብሊክ የሕዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር ዶክተር አብይ አህመድ ያቀረቧቸውን አዳዲስ የካቢኔ አባላት ሹመት ዛሬ አጸደቀ። አዲሱ የካቢኔ አባላት በብቃት፣ በልምድ፣ በትምህርት ዝግጅትና ለውጥን መምራት የሚችሉ ተብለው የተመረጡ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ለምክር ቤቱ አብራርተዋል። የዩናይትድ ስቴትስ ወታደራዊ ኃይል ሶማሊያ ውስጥ በአልሸባብ ላይ ባካሄደው የአየር ድብደባ ስልሳ አማጽያን እንደተገደሉ ገልጿል። ለአንድ ዓመት በሚጠጋ ጊዜ ውስጥ ባልታየ መልኩ ብዙ አማጽያን የተገደሉበት ተደርጎ ታይቷል። ናይጄሪያ ውስጥ በያዝነው ዓመት ቀደም ሲል በጽንፈኛ ሙስሊም ቡድን ተጠልፋ የነበረችው ሁለተኛ የረድኤት ሠራተኛ መገደሏን የናይጀሪያ መንግስት ገልጿል። በጽንፈኛው ቡድን የተገደለችው ሃዋ መሐመድ ሊማን እንደምትባል የኢንፎርሜሽን ሚኒስቴር ተናግሯል። በዓለም አቀፍ የቀይ መስቀል ኮሚቴ በሚረዳ ሆስፒታል ትሰራ እንደነበር ተገልጿል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ደብዛው ስለጠፋው የሳውዲ አረቢያ ተወላጅ ጋዜጠኛ ጉዳይ ከሳውዲ አረቢያ ንጉሥ ሳልመን እና ከአልጋ ወራሽ መሐመድ ቢን ሳልመን ጋር ዛሬ ተገናኝተው ተነጋግረዋል። ጋዜጠኛው ከሁለት ሳምንታት በፊት ኢስታንቡል በሚገኘው የሳውዲ አረቢያ ቆንስላ ከገባ በኋላ ሲወጣ አልታየም። ቻይና ውህዳን ሙስሊሞችን በገፍ ማፈሷ አሸባሪነትን ለመከላከል ይረዳል በማለት ተከራክራለች። ክህሎት እንዲኖራቸው በመርዳት የማንዳሪን ቋንቋ እንዲማሩ በማድረግና ዘመናዊ ሳይንስን እንዲቀበሉ በማበረታታት እየረዳሁ ነው ትላለች። የሰሜንና የደቡብ ኮሪያ ተደራዳሪዎች በዩናይትድ ስቴትስ ከሚመራ የተባበሩት መንግሥታት ድርጅት እዝ ጋር ሆነው ዛሬ የመጀመሪያ ንግግር እያካሄዱ ናቸው ሁለቱን ኮሪያዎች በሚለው ከባድ ምሽግ በሚለየው ከባድ ምሽግ ባለበት ቦታ ውስጥ ከወታደራዊ እንቅስቃሴ ነጻ በሆነው ቀጠና ነው የተሰበሰቡት። አድማጮች የምትከታተሉት በ19 ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና አዳኔት ፍስሐየነን ሁለተኛውን አጋማሽ ስርጭታችንን በቀደመው የዓለም ዜና ጀምረናል። አሁን ወደ ቅንብሮቹ እንዘልቃለን። አገር መገንባት የሚጀመረው ከመንደር ነው በሚል መሪ ቃል በባህር ዳር ከተማ የአባይ ማዶ ወጣቶች የተባሉ በቅርቡ የሰላምና የይቅርታ እንዲሁም የአንድነት መድረክ በሚል ባዘጋጀው ስነ ሥርዓት በተቀናቃኝ ቡድኖች መካከል አለ ያሉትን የቆየ አለመግባባ አሸምግለዋል። በወጣት ቡድኖቹ መካከል የተፈጠሩ አንዳንዶቹ ግጭቶች ለህይወት መጥፋትና የአካል ጉዳትም ምክንያት እንደነበሩ ተመልክቷል። ዘጋቢያችን አስቴር ምስጋናው ተከታዩን አጠናቅራለች። ነገሩ እንዲህ ነው በባህር ዳር ከተማ በተለምዶ አባይ ማዶ ወይም ቀበሌ አስራ አንድ እና ቀበሌ አስር ያሉ ወጣቶች የሚለያቸው የአባይ ድልድይ ነው ማዶና ማዶ ያሉ ወጣቶች ከቅርብ ጊዜ ወዲህ በተራ ነገሮች በመጋጨት የቡድን ጸብ በመጣላት አካባቢውን ያውካሉ። ይህ ክፍተት ደግሞ ሀገርን ለማፍረስ በር ይከፍታል ብለው ያሰቡ ወጣቶች የአባይ ማዶ ወጣቶች የበጎ ፈቃደኞች የሰላም የይቅርታና የአንድነት መድረክ በማዘጋጀት የሁለቱ ቀበሌ ወጣቶችን በቅርቡ አስታርቀዋል። ማስታረቅ ብቻም አይደለም፣ አቀራርበዋል። የፕሮግራሙ አስተባባሪ ወጣት አደራጀው መልኬ እንደገለጸው ሀገር የሚጀምረው ከቤተሰብ ነው። ይሄንን ፕሮግራም እኛ የምናስበው እንደ ሀገር አስተዋጽኦ ያደርጋል ብለን ነው። ስለዚህ የሚያስብ የሚያምሰለስል ግዴታውን የሚያውቅ ወጣት ስንፈጥር አካባቢውን የሚያውቅ ወጣት ሲፈጠር ይሄ የኔ አካባቢ ነው የኔ አካባቢ ደግሞ ጤነኛ መሆን አለበት ብሎ ኃላፊነቱን የሚወጣ ወጣት የመፍጠር ፕሮግራም ነው። አላሙ ያንን ፕሮግራም ይህንን በተሳካ ሁኔታ ካሳካን ይህ እንደ ሀገር ተሞክሮ ይሆናል። ወጣቶቹ አካባቢያቸውን ካወቁ አካባቢያቸውን ይጠብቃሉ። አካባቢያቸውን ከጠበቁ ማህበረሰቡን ይጠብቃሉ። ማህበረሰቡ ከጠበቁ ሰላም ይሆናል። ሰላም ከሆነ እንደ ሀገር ሰላም እንሆናለን ነል ማለት ነው ለዚህ ውጤቱ እንደ ሀገር ነው የምናስበው። ድርጊቱ እንደ ክፍለ ከተማ ቢሆንም እንደ ሀገር ግን የሚመነዘር ውጤት አለው ብዬ አምንበታለሁ። የእርስ በርስ ትውውቁ ማለት ሰዎች የተለያየ ሃይማኖት፣ አስተሳሰብ የተለያየ ማንነት ሊኖራቸው ይችላል። ሰዎች ግን ባላቸው የነዚህ ሁሉ ዝርዝር ጉዳዮች የሚያጋጩ አይደሉም። እነዚህ አብረው ከመኖርም የሚከለክሉ አይደሉም። ስለዚህ ሁኔታውን መረዳት፣ የራስን ማክበር፣ የሌሎችን ማክበር የጋራን ጥቅም ማስከበር የጋራን ሁኔታ ማመቻቸት ነው። ስለዚህ የኔን የኔን የሚል መገፋፋት ሳይሆን ከመተዋወቅ መከባበር ይመጣልኝ። ስንከባበር እንስማማለን። ስንስማማ ሰላም ይፈጥራልኝ። ስለዚህ በዛ ሂደት ተጠቃሚ እንሆናለን። ሁላችንም ተጠቃሚ እንሆናለን። ሁላችንም በሀገራችን ያለን ወጣቶች ይህ የኔ ከተማ ነው ካል ከተማችንን ከእነዚህ ሰዎች የመጠበቅ ግዴታ አለብን፣ ከተማችንን ሰላማዊ ማድረግ አለብን ብለን ለዛ ደግሞ የሚያስፈልጉትን ነገሮች በከተማው ነባራዊ ሁኔታ ተንተርሰን መስራትና ከተማው ሰላማዊ ማድረግ አለብን። ያን ስናደርግ ለዛ ከተማ ሳይሆን ለኢትዮጵያ አስተዋጽኦ እንዳደረግን ሊገባን ይገባል። ስለዚህ አካባቢያችንን ማወቅ መጠበቅ የእኛ ድርሻ ነው በሚለው ላይ ሁሉም ወጣት ኢትዮጵያ ውስጥ ያለው ወጣት ቢሰራና ና ለውጥ ማምጣት ደግሞ እንደሚቻል እርግጠኛ ነን። በዚህ ጉዳይ ስሙ እንዲጠቀስ ያልፈለገው የ20 ዓመት ወጣት እንደገለጸልኝ ከዚህ በፊት በቡድን ጸብ ጓደኞቹን አጥቷል ከፍቅር እንጂ ከጸብ ትርፍ እንደሌለም ተረድቷል። በጸብ ምክንያት ደግሞ ጓደኛዬን አጥቻለሁ። መነሻችሁ ምንድን ነው ግን የምትጣሉበት? ቀበሌ አስር ልጅ ወይም የቀበሌ አስራ አንድ ልጅ በመባል አለለለ መናናቅ መናናቅ በሚለው ነገር ብዙ ወጣቱ ይጎዳል። ከመጎዳትም አልፎ ህይወት እስከ ማጥፋት ድረስ ማለት ነው። አሁን በቅርቡ ጓደኛችን አጣን። አሁን ደግሞ ፓላስ አካባቢ አንድ ጓደኛችን አለ። ሶስቱ ነው ደው ወቅተውት የነበረው ወቅት ወጥ ምናምን ተመልሶ መጠዋል አሁን እንኳን ማለት ነው እና መቃ አይደለ ይሄ ግሩፕ ጠብ ቢቀር ደስ ይለኛል። አንተ አሁን ከዚህ ምን ተመር? ለሰው ልጅ ጸብ ምንም እንደማያደርግ ተምሬያለሁ። ይሄን ጸብን ወደ ፍቅር ብንቀይረው አንድ ብንሆን ብንተሳሰብ ወንድማዊነቱ ይበልጣል። ነገ ከነገ ወዲያ በሰላም በፍቅር መገናኘቱን የመሰለ ነገር የለም? እንደዛ ብዬ አስባለሁ። በቃ በላይ ምንም ነገር የለም። ማዶና ማዶ ያሉ ወጣቶች በሚፈጥሩት ጸብ ከወላጆች አልፎ ማህበረሰቡ ይታወክ ነበር። ይህንም መድረክ ያመቻቹ ወጣቶች ምስጋና ይገባቸዋል ነው ያሉት። በባህር ዳር ከተማ የፖሊስ መምሪያ ሰላም ማስከበር ቡድን መሬ ምክትል ኮማንደር ታፈረ ጓዴ በተለይ ባህር ዳር ውስጥ እንደ ቀብለ ጠቅስ በአብዛኛው ጫት ጫት ጋር ተያይዞ እስከ መገዳደል እስከ መደባደብ የደረሰበት አለ። እንደ ሺሻ ወረሺ ሆኖ የወረደው ይሄ ጃምቦ መጠጥም ይባላል ወጣቱን በኩልብን ያለ ይሄ፣ ወጣቱም እኛ ጋር በመቀራረብ በመነጋገር የለውጡ ደግሞ አሪያ ሁኑ በመነሳቱ አሁን የተሻለ ነገር አለ። ግን አሁንም ቢሆን ያልተቋረጠበት አለ። ምናልባት እኔ አሁን ምለው ወጣቱም አሁን ብታዩት በዚህ አባይ ማዶ ላይ አሪያ ነው፣ ለባህር ዳር ትልቅ አሪያ ተሰርቷ ማለት ይቻላል። ይህንን በራሱ ተነሳሽነት በራሱ ፍላጎት ተነስቶ ለዚህ ደርሶ እኛንም ጋብዞ በርካታ ወጣት በርካታ ወጣት ወጦ እኛ ችግራችን በጋራ እንፍታ እንደመር እንግባባ እንታረቅ እንስማማ በሚል እያቀረበ ነው ያለ ይህን ይዘን ደግሞ እኛም ቢሆን ከወጣቱ ጎን ተሰልፈን ለሚደርስበት ለማንኛውም ነገር ችግር ተኛ ሆድና ጀርባ ሳይሆን ፊት ለፊት ተቀራርበን እየተነጋገርነ ስለሆነ ጥሩ እንሰራለን ብለን እንደምንጠብቀው ይህን ነው የምለው። ዘላለም ፍስሀ በዛብህ እባላለሁ። የምኖረው በዚሁ በባህር ዳር ከተማ ልዩ ቀበሌ አስር ነው። ከልጅነት እስከ እውቀቴ ተምሬ ስራ ይዤ ዛሬ ለጡረታ በቅቼ አለሁኝ። አካባቢያችን በተመለከተ ያው ከአካባቢው ወጣት፣ አዛውንት፣ ህፃን፣ ሽማግሌ ከሃይማኖት ተቋማት ጋር የሰላምና የመልካም አነጋገር ማህበሬ ኑሮ እኖራለሁ። ለአንድ ሀገር ለአንድ አካባቢ ትልቁ መሰረቱ ሰላም ነው። ሰላም የወጣቱ ብቻ ሳይሆን ያዛውንትም፣ የመንግስት ተወካይ፣ የህዝብ ተወካዮችም ማንኛውም ይገባኛል ብሎ ስለ ሀገር ሰላም ስለ ሀገር ስለ ሀገር ደህንነት ማሰብ ይገባዋል። በዚህ አካባቢ እነዚህ ወጣቶች እኛ ትልቆቹ አልሰራነውን ስራ ወጣቱ ለሀገር ተቆርቋሪ ለሀገር ሰላም ለሀገር ማሰብ ከስራ ፈትነት ወጥተው ከደባል ሶስ ወጥተው የወንበሩ ተተኪ እንዲሆኑ መልካም ፍላጎት። በዚህ የሰላም የይቅርታና የአንድነት መድረክ ላይ ከሁሉም ሃይማኖቶች የተውጣጡ የሃይማኖት አባቶች፣ የሀገር ሽማግሌዎችና ወላጆች የተገኙ ሲሆን ተሞክሯቸውን ለማስፋፋት ያመች ዘንድ ከሌሎች ቀበሌዎች ተጋብዘው የመጡ ወጣቶችም ይገኙበታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። አስቴር ምስጋናውን ለዘገባው እናመሰግናለን። አድማጮች፣ አሁን ወደ ተከታዩ ቅንብር ነው የምናልፈው፣ ሳምንታዊው ሐኪሙን ይጠይቁ ሐኪሙን ይጠይቁ ለምሽቱ በሕክምናው የእንግሊዝኛ አጠራር ፖስት ትሮማቲክ ስትረስ ዲዞርደር በመባል የሚታወቀው የአእምሮ መታወክ ዙሪያ ባለፈው ሳምንት የተጀመረ ዝግጅት ተከታይ ነው። ይዞ የቀረበው እጅግ የከፋ አደጋ ያስከተለ ድንገትን ተከትሎ የሚመጣውን ይህን የህመም ሁኔታ ያብራሩልን የአዲስ አበባ ዩኒቨርሲቲ የአእምሮ ሕክምና መምህርና አማካሪ ሐኪም ፕሮፌሰር መስፍን አርአያ ሳምንት በመጀመሪያው ክፍል ምልልሳቸው የህሙማንን ምንነት ተፈጥሮና ጠባይ አስረድተውን ነበር። ፕሮፌሰር መስፈንን ያወያየው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ለምሽቱ በቀደመው ዝግጅቱ መጨረሻ ባነሳው እና ለዛሬ በእንጥልጥል ካሳደረው ጥያቄ ይነሳል። ፕሮፌሰር መስፍን እስኪ ተጨባጭ እናድርገው። ከኢትዮጵያ አንዳንድ አጋጣሚዎች ጋር አያይዘን በቅርቡ የተከሰተ ግጭት በምስል የታዩ የሚሆኑ በስፍራው የነበሩ ሰዎች አንዳንዶችን አስጨናቂ ሁኔታ እንደከሰተባቸው ይነገራል። ከዚህ ቀደምም ብዙዎች ያለቁበት ወጣቶች የተገደሉበት መሰል ሁኔታዎች ምንም ግን ከዚያ በኋላ የሕክምና ትኩረት ሳይሰጠው የታለፈ ግለሰቦች ያን ሸክም ይዘው የኖሩበት ሁኔታ ይጠቀሳልና እነኚህ ቀደም ብለው ከገለጿቸው የሕመም ሁኔታዎች ጋር ሊዛመዱ ይችላሉ፣ ለዚያ ሊያጋልጡ ይችላሉ። የቅርቡን መሰንበቻውን በአዲስ አበባ አካባቢ የታየውን ሰቅጣጭ ምናልባትም ከዚህ ቀደም የማናውቀው የሚመስል ድንገትም ጨምረው ቢያስረዱን። አዎ፣ እነዚህ አይነት ክስተቶች ለተለያዩ አይነት ደረጃ ላላቸው የአእምሮ ጤና ችግሮች ያጋልጣሉ። ደረጃዎቹ ቀደም ብዬ ያልኩት ከፍተኛ የሆነ ውጥረት ብያለው፣ አንዛይቲ መረበሽ፣ መሸበር፣ እና ወደፊት በራስ ላይ እምነት አለመኖር፣ አካባቢን መፍራት፣ ሰዎችን መጥላት እና ሰዎችን መፍራት የመሳሰሉት ቀስ ቀስ እያሉ ሊያድጉ ይችሉ እና ወደ ከፍተኛ የሆነ ድብርት ውስጥ ሊቀጡ ይችላሉ። ከዛም በላይ ደግሞ ቀደም ብዬ እንዳልኩት ለከፍተኛ የሆነ አእምሮ ቀውስ ወይም ሳይኮሲስ ለምንለው እንዲህ አይነቶቹ ደግሞ ሂደቶች ወደፊት እያደጉ ሄደው በተለያየ ጊዜ ሊያገረሹ ወደሚችሉ ቀደም ብዬ ለጠቀስኩት አይነት የአእምሮ ጤና ችግር የፖስት ትሮማቲክ ስትረስ ዲዞርደር ወይም ከአደጋ በኋላ ለሚከሰት ከፍተኛ የሆነ አእምሮ ቀውስ ሊዳርጉ ይችላሉ። ስለዚህ እንዲህ አይነቶች ነገሮች የታወቁ ናቸው። እንግዲህ ጥያቄው ለምሳሌ በሌላው ሀገር እንዲህ አይነት አሁን ለጠቀስ ከሆነ ችግር በሚከሰትበት ጊዜ በተለይ የባለሙያ ችግር በሌለበት ቦታ ያለው ነገር ምንድን ነው? የትራውማ ባለሙያዎች ወይም ደግሞ እንዲህ አይነት ችግርን አእምሮ ላይ ቁስሉ ስር እንዳይሰጥ ሊያግዙ የሚችሉ ባለሙያዎች ቶሎ በቦታው ላይ ይደርሱና ወይም ደግሞ ከቦታውም ውጭ ሰዎቹን ያገሉና የሚያስፈልገውን ለምክክር አገልግሎት ብቻ ሳይሆን የአካላዊ ውጥረታቸውን የአእምሮ ከፍተኛ ውጥረታቸውን የሚያረግቡበት የተለያዩ የሕክምና ዘዴዎች አሉ። አንደኛው የምክክር አገልግሎት ነው። ሁለተኛው የመድኃኒት አገልግሎት ነው። ሶስተኛው ለምሳሌ ሕጻናት ከሆኑ መረበሻቸውን መሸበራቸውን እንዲቀንሱ የተለያዩ ዘዴዎችን በመጠቀም ማረጋጋት ይቻላል። አዋቂዎችንም ጭምርና ነገር ግን በእንደኛ አይነት ያለው ሀገር መጀመሪያ ሰዎችም ቢያንስ ችግር የሚደርስባቸው ጊዜ የሚጠቀሙበት ኮፒንግ መካኒዝም የምንለው ወይም ደግሞ ችግራቸውን የመቋቋም ስልት ወደ ፈጣሪያቸው ያማራሉ ወይም ወደ ፈጣሪያቸው ዘንድ ይሄዳሉ ወይም ብቻቸውን ለመቋቋም ይታገላሉ። እና በእርግጥ ይሄ ሃይማኖታዊ የሆነ ችግርን የማቋቋም ስልቱ እጅግ በጣም ጠቃሚ የሆነ ነው። ነገር ግን ያንንም ሁኔታ በቅጡ ለማግኘት በማይቻልበት አጋጣሚ ግን ጭንቀቱ የበለጠ እየጨመረ ይሄዳል። ፕሮፌሰር መስፍን እንዲህ ያለው መንፈሳዊውም ሆነ የሕክምናው እገዛ በሌለበትስ ለመሆኑ እንደዚያ ያለ ሁኔታ በሚፈጠርበት ጊዜ የሚከተለው ጣጣስ ምን አይነት ገጽታ ይኖረው ይሆን? ይልቁንም ደግሞ አደጋው ቀደም ብለን እንዳነሳ ነው ብዙዎችን የጎዳ በብዙዎች ላይ እየደረሰ በሚሆንበት ጊዜ፣ አዎ እንዳልከው ነው። ለምሳሌ እንደዚያ በሚሆንበት ጊዜ በተናጠልም ሆነ በጋራ የሚከሰቱ ክስተቶች ይኖራሉ። ይሄ በጋራ የሆነ መሸበር የሚባለው ነገር ነው። ማሲስቴሪያ ይሉታል። ሁላቸውም በጋራ ይረበሻሉ፣ በጋራ ውጥረቶች ይገባሉ፣ በጋራ ያልሆኑ መልሶችን ወደ ማድረግ ይሄዳሉ። በዛን ጊዜ ሰዎች የሚያደርጉትን አያውቁትም። ገናማ በሆነው ጊዜ መንፈሳዊ የሚመስሉት ሃይማኖታዊ የሚመስሉት፣ አንዱ ለአንዱ የሚያስቡ የሚመስሉት በሙሉ የመጨረሻው ራስን የመከላከል የአውሬነት ጠባይ መከሰት ይጀምራል። እንዲህ አይነቱ ደግሞ የበለጠ ነገሮች እንዲጨምሩ ነው እንዲባባሱ ያደርጋሉ። ምክንያቱም ወዴት ይወስዳሉ? የመበቃቀል ወደሚባለው ነገር ደረጃ ላይ ያደርሳሉ። ያ ያልፈለግነው ውደት ውስጥ ያስገቡናል ማለት ነው። እና እንግዲህ በአጠቃላይ ስለ ትሮማ እንግዲህ ትሮማ ማለት እንግሊዝኛው አደጋ ወይም ቁስል እንደማለት ነው። ቁስል አካላዊና አእምሮዊ ነው። አካላዊ ቁስል ቶሎ ይሽራል። አእምሮዊ ቁስል ግን በጣም ጊዜ ይፈጅበታል። የአካላዊ ቁስል ይሽርና ጠባሳ ይተዋል። የአእምሮዊ ቁስል ቶሎ ሕክምና ካልተደረገለት ጠባሳውም ራሱ የሚጎዳ ይሆናል። ስለዚህ ድርጊቶች ወዲያው አእምሮ ላይ መጥፎ የሆነ ውጤት ያሳያሉ፣ አለበለዚያም ደግሞ አልፎ ተርፎ ከርመውም ያ ጠባሳ እንደገና እንዲያገረሽ የሚያደርግበት ሁኔታ ይኖራል። ለዚህ ነው እንግዲህ ብዙ ጊዜ እንዲህ አይነት ክስተቶች አሁን ጠቀስከው አይነት ክስተት በአንድ ሀገር ላይ በሚከሰትበት ጊዜ ቶሎ ያለው አማራጭ ምንድን ነው? ቶሎ ወደ እርቅ መሄድ ነው። ለምሳሌ በኛ በሀገራችን የተለመደ ባህል አለ እንዳልከው፣ ለምሳሌ ቡራዩ ላይ በደረሰው ሁኔታ የጋሞ ሽማግሌዎች መጥቶ ከአካባቢ ሰዎች ጋር ታረቁ። ነገር ግን እንደዚህ አይነት እርቅ ደግሞ ስር ሰደድ ሊሆን ይገባዋል። ይህን ነገር ፍተነዋል፣ አልፈነዋል ብቻ ሳይሆን ሁለተኛ እንዳይከሰት በሁለቱም በኩል የደረሱ ጥፋቶችን በትክክል ተወያይቶ ወደ ሙሉ እርቅ እስካልመጣ ድረስ ጠባሳዋ እንድትቀጥል ሁኔታዎችን ያመቻቻል። በተለያየ ጊዜ በተለያየ ሁኔታ እና አካባቢ እና አጋጣሚ ድርሻው እንዲከሰት ያደርገዋል። እና እዚያ ላይ ትልቅ ትልቅ ጥንቃቄ መኖርና መደረግ አለበት የምንለው እዛ ምን ማለት ነው? አንዳንድ ጊዜ ክስተቶቹ አልፎ በቀጥታ የደረሱበትን የደረሰበትን ሰው አልፎ እንኳን ከሚቀጥለው ትውልድና ከትውልድ ወደ ትውልድ የመሸጋገርን ነገር ይኖራል የትራውማ የምንለው ነገር አንድ ቀላል ምሳሌ በሰጠሽ የሁለተኛው ዓለም ተጎጂዎች ቤተሰቦች ቤተሰቦቻቸው ሁለተኛው ትውልድ ወላጆቻቸው ያለፉበትን እዚህ ሆታ ልቅትን በኋላ ላይ በትክክል በተገነዘ ሄዶ ቁጥር ሁለተኛው ትውልዶች ላይ የተለያየ አይነት ደረጃ ያላቸው የአእምሮ ጤና ችግር እንዳለባቸው በአንድ ወቅት አውሮፓ ውስጥ የተሰሩ ጥናቶች ያሳያሉ። ስለዚህ በቀጥታ እንኳን ላልደረሰባቸው ሰዎች ይሄ ችግር ሊሸጋገር ይችላል፣ ከአንዱ ትውልድ ወደ ሌላው ና የምንለው ነገር በጣም ሰፊ የሆነ ኮንሰርት ነው። ነገር ግን እንዳልከው ለምሳሌ በለኝ ሀገር ባለበት በሚደርሱ የተለያዩ ቦታ ሁኔታዎች ላይ ያለውና ትክክለኛ አማራጭ ነው። ማስበው ነገር ምንድን ነው የሚያስፈልገውን እርዳታ በሚቻለው መተን ያለውንም ባህላዊ እሴትና በመሳሪያ እንድትጠቅሙ፣ ይህ የአእምሮ ውጥረት እንዳይቀጥል፣ ሀይማኖታዊና ባህላዊ ከዘመናዊ ጋር አዋህዶ ያንዲ አስፈላጊ እርዳታ ማቅረብ ተገቢ ነው ያምናል ኢንትግሬትድ የሚባለው አይነት አቀራረብ ፕሮፌሰር መስፍን እንዲያውም አንድ ደረጃ ቀደም ብለው ወደ መፍትሄዎቹ ሄደዋል። የቅርቡን አነሳን እንጂ ከዚህ ቀደም የተከሰቱ በሺ ዘጠኝ መቶ ሰባዎቹ መጀመሪያ ዛሬ ጎልማሳ እድሜ ውስጥ የሚገኙ የጊዜው ወጣቶች በአብዮትና በትግል እንቅስቃሴዎች በነበሩበት ብዙ ወጣቶች ከግራም ከቀኝም ህይወታቸውን ያጡበት ብቻ ሳይሆን በራሳቸው ላይ የደረሰውን ጨምሮ ግርፋትን፣ አሰቃቂ ሞትን በምስክርነት ያዩበት ብዙዎች ያለፉበት መንገድ እንደመሆኑ ከዚያ በኋላ ቅድም እንዳሉት በሌሎች ሀገሮች እንደሚደረገው እዛ አይነት አሰቃቂ ሁኔታ ውስጥ ላለፈ ማህበረሰብ በቀጥታ ደርሶ ያን መንፈስ የሚያርቅ የተሻለ ሁኔታ ውስጥ እንዲገቡ ያን ያለፉበትን ሁኔታ ተደጋግሞ ከሚመላለስ አጋጣሚ ለማራቅ የሚያስችል እድል አላገኙምና እንደ ማህበረሰብ ሰፊ ቁጥር ያለውን የህብረተሰብ ክፍል ሲመለከት እንዲህ ያለ አሳዛኝና ሰቅጣጭ አደጋ ሕክምና ይፈልጋሉ፣ ይታከማሉ። ቅድም በግለሰብ ደረጃ እንዳሉት እጅግ የከፋ አደጋ ያስከተለ ድንገትን ተከትሎ የሚመጣውን የአእምሮ ሁከት አስመልክቶ የአዲስ አበባ ዩኒቨርሲቲው የአእምሮ ሕክምና መምህርና አማካሪ ሐኪም ፕሮፌሰር መስፍን አርአያ ጋር የጀመርነው ቃለ ቃለምልልስ አድማጮች በቀደመው ጥያቄ ሳምንት ይቀጥላል። ለአሁኑ ፕሮፌሰር መስፍንን አመሰግናለሁ ለጊዜያቸው ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የዩናይትድ ስቴትስ ዓለም አቀፍ የልማት መስሪያ ቤት ዩኤስኤአይዲ እንደ አውሮፓውያን አቆጣጠር በ2015 ዓ ም በዩናይትድ ስቴትስና በናይጄሪያ መንግሥት ለተፈረመው የጋራ ልማት ፕሮግራም ተጨማሪ እርዳታ ይፋ አድርጓል። 25 ሚሊዮን ዶላር መንግሥት የሚያደርገውን ጥረት ለማገዝና መልካም አስተዳደርን ለማጠናከር ከመርዳቱም በላይ ሙስናን ለመዋጋት ተገቢ የሆነ የተጠያቂነት ኃላፊነት እንዲኖርም አስተዋጽኦ ያደርጋል። የ1.5 ሚሊዮን ዶላር ጭማሪ ደግሞ ጤነኛና የተማረ ማኅበረሰብ ለማፍራት የሚደረገውን ጥረት ያግዛል። ይህም ፔፕፋር በሚል ለሚታወቀውና በዩናይትድ ስቴትስ ፕሬዚዳንት አማካኝነት ለታቀደው አስቸኳይ የኤድስ ማስወገጃ ፕሮግራም በድምሩ የ26.5 ሚሊዮን ዶላር እርዳታ ማለት ነው አዲስ የተጨመረው እርዳታ የዩናይትድ ስቴትስ መንግስትን የአምስት ዓመት የልማት ግብ ስምምነት ወደ አንድ ነጥብ አንድ ቢሊዮን ዶላርስ ከፍ ያደርገዋል። ዩኤስኤአይዲ ከፌዴራልና ከመንግሥታዊ የጤና ጥበቃ ሚኒስትሮች ጋርም ይሠራል። ይህም የተሟላ የጤና አገልግሎት ለመስጠት በታቀደው መሠረት ጠንካራ የጤና ጥበቃ ሥርዓት ለመመሥረት ያግዛል። አገር አቀፍ የጤና ጥበቃ አገልግሎትንም ይፈጥራል። ዩኤስኤአይዲ እንደ አውሮፓ አቆጣጠር እስከ ሁለት ሺህ ሃያ ድረስ የሚዘልቀውን የጋራ ልማት ፕሮግራም ለማዋቀር ይረዳው ዘንድ ከናይጄሪያ የበጀትና ብሔራዊ ፕላን የጤና የእርሻ፣ የኃይል ማመንጫና የትምህርት ሚኒስቴሮች እንዲሁም በመንግሥት ደረጃ ካሉ አቻ መሥሪያ ቤቶች ጋር ይሠራል። ተጠባባቂ የሚሽን ዲሬክተር ኤሪን ሆሎራን እንደተናገሩት። ተናገሩት ናይጄሪያ የአህጉሪቱን ከፍተኛ የሕዝብ ብዛት የያዘች በኢኮኖሚያውም ጠንካራና በወደፊቷ አፍሪቃ ላይ የማይናቅ ተጽዕኖ ያላት አገር መሆኗን ዩናይትድ ስቴትስ በጽኑ ታምናለች። ናይጄሪያ የተደቀነባትን የልማት ፈተና ለማገዝ ዩኤስኤአይዲ ከመንግሥቱና ከሕዝቡ ጋር ተባብሮ ለመሥራት ወስኗል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች ስርጭታችን በዚሁም መገባደዱ ነው ያስተናገድናችሁ አሉላ ከበደና አዳን ፍሳየነን አሁን ከዚህ ከጀርባ በምሰሙት በጸጋዬ እሸቱ የናፍቁለታ የተሰኘ ዜማ እንሰናበታለን በእኛ በኩል ሰላም ሰላም ደህና ደሩ በከዛ በኋላ ትግርኛ ይቀጥላል ማለት ነው مش مشا مشا, مشا كذا مش i